The Voice of America. የትግራይ ክልላዊ መንግስት ልዩ የኮማንዶ ኃይል ትናንት ለሁለተኛ ጊዜ አስመርቋል። በምረቃው ስነ ስርዓት ላይ የተናገሩት የክልሉ ምክትል ፕሬዚደንት ዶክተር ደብረጽዮን ገብረ ሚካኤል የትግራይ ሕዝብ እንዲራብ ፌዴራሉ መንግስት ከአንበጣ ጋር ወግኖ እየሰራ ነው ሲሉ ከሰዋል። የግብርና ሚኒስቴር ለምክትል መስተዳድሩ ክስ በሰጠው ምላሽ መንጋውን በመከላከል ክልሉን እስከዛሬም እያገዘ መሆኑን ተናግሯል። ሙሉጌታ አጽባሀ ከመቀሌ ተጨማሪ አለው። በትግራይ ፖሊስ ኮሌጅ ውስጥ ለሰባት ወራት የሰለጠኑ የክልሉ ልዩ ኮማንዶ በትናንትናው እለት ተመርቀዋል። የልዩ ኮማንዶ ሰልጣኞች ምረቃ ሁለተኛ ዙር መሆኑን በምርቃት ስነስርዓቱ ተገልጿል። በልዩ ኮማንዶ ሰልጣኞች ምርቃት የተገኙ የትግራይ ክልል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ተመራቂዎች በትግራይ ላይ ከውስጥ ይሁን ከውጭ ሊደርሱ የሚችሉ ችግሮች ቀድሞ በማክሸፍ ዙሪያ እንድትሰሩ ድርብ ኃላፊነት ተሰጥቷቸዋል ሲሉ ተናግረዋል። ትግራይ ለማንበርከክ የሚደረገው ጥረትም ልትመክቱ ይገባል ብለዋል። ናይ ውሽጥን የደገን ሀይልታት ተኣሳሲሮም ትግራዋይ ርእሱ ደፊኡ ክኸይድ የውስጥና የውጭ ኃይሎች ተባብረው ትግራዋይ አንገቱ ደፍቶ እንዲሄድ ከሰው በታች እንዲሆን ሁሉም አይነት ሴራና እርምጃዎች በትግራይ ህዝብ ላይ በሚወስድበት ጊዜ ህዝባችንን ለማንበርከክና ለማጥፋት በሚንቀሳቀሱበት ጊዜ ወደ የትግራይ የጸጥታ ኃይል እየተቀላቀላችሁ የምትገኙት በየጊዜው በሚሴሩ ሴራዎች በመመከት የህዝባችሁ ሰላምና ደህንነት ዋስትና እንዲኖረው በከፍተኛ ተነሳሽነትና ኃላፊነት እንድትታገሉ ታሪካዊ አደራ ተሸክማቸዋል። የህዝባችሁ ሰላም ለመጠበቅ በማንኛውም ሁኔታ ለህዝባችሁና ህገ መንግስቱ ታዛዥ እንድትሆኑ፣ ለህዝብ ማዕከል ያደረገ ስራ እንድትሰሩ፣ ወንጀል እንድትከላከሉ፣ ጸጥታ እንድትጠብቁና ሰላም እንድታረጋግጡ የትግራይ ህዝብ ኮማንዶዎች ትልቅ ኃላፊነትና አደራ ተሰጥቷቸዋል ነው ያሉት። ዶክተር ደብረጽዮን በንግግራቸው የፌዴራል መንግስት የትግራይ ህዝብ ለማስራብ ከአንበጣ ጋር ወግነው እየሰራ ነው በማለት ከሰዋል። ህዝብን መንግስትን ትግራይ እስለምበጣኑ ምካት ዝገብሮ ርብርብ ክንድ ምድጋፍ ምዕንቃፍ የትግራይ ህዝብና መንግስት የአንበጣ መንጋ ለመከላከል እያደረጉት ያለው እንቅስቃሴ ከመደገፍ ይልቅ ማደናቀፍና መዋሸት፣ ህዝብ በረሃብ እንዲሞት የሚቻላቸውን ያህል የአንበጣ መንጋን እየደገፉ ይገኛሉ። ከዚህ አልፈው ደግሞ ከሌሎች የአገሪቱ ተማሪዎች የትግራይ ሕጻናት ተማሪዎች ለይተው የአፍና አፍንጫ መሸፈኛ ማስክ ለትግራይ መንግስት አንሰጥም በማለት በህዝባችን ላይ በበደል ላይ በደል ለመፈጸም ወደኋላ የማይሉ ጨካኞች መሆናቸው አሳይተዋል ነው ያሉት። የትግራይ ሕዝብ መሪዎቹ ኮሮና እየተከላከለ በመምረጡ ጫናዎች እየደረሱበት ይገኛል ያሉት ዶክተር ደብረ ጽዮን ከፌዴራል ስርዓቱ እንዲወጣ ብዙ ግፍና በደል እያደረሱ እየገፉት ይገኛሉ ብለዋል። በአንበጣ መከላከል ጉዳይ የፌዴራል መንግስት እያደናቀፈ ይገኛል ስለተባለው ጉዳይ በግብርና ሚኒስቴር የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር ተወካይ አቶ ታምሩ ከበደ የአንበጣ መንጋ ለመከላከል ለትግራይ ክልል የኬሚካል ተሽከርካሪዎች፣ እንዲሁም ለባለሙያዎች የሚሆን የውሎ አበል ወጪ በማገዝ እስከዛ ዛሬዋ እለት እየሰራን እንገኛለን ብለዋል። እስካሁን በክልሉ ያላደረግነው ድጋፍ በአውሮፕላን የኬሚካል ርጭት ማካሄድ ነው። እሱም እጥረት ስላለብን ነው ብለው በቅርቡ የሚገቡ ኬሚካል የሚረጩ አውሮፕላኖች አሉ። እነሱ ሲገቡ የመከላከል ስራውን ያግዙናል በማለት ገልጸዋል። ግብርና ሚኒስትር ከአንበጣ ጋር ወግኖ ምንም አይነት ጉዳት በትግራይ ክልል እንድደርስ ግን ተባብረን ብንሰራ ነው የሚሻል እንጂ በአንድ ሀገር ውስጥ ሆነን ፌደራል እንደዚህ አድርገዋል፣ ክልል እንደዚህ አድርገዋል የሚባለው ነገር ግልጽ አይደለውም። ስራ ግን እኔ ነኝ። የትምህርት ሚኒስትር በማህበራዊ የትስስር ገጹ እንደገለጸው ኮሮና ለመከላከል ለተማሪዎች በሀገር ደረጃ ከሀምሳ ሚሊዮን በላይ የአፍና ፍንጫ መሸፈኛ ማስክ ለሁሉም ትምህርት ቤቶች እያሰራጨ መሆኑ ገልጾ ክፍፍሉ የሁሉም ክልልና ከተማ አስተዳደር ትምህርት ቢሮዎች እየተረከቡ መሆኑ በመግለጽ በትግራይ ክልል ላሉ ትምህርት ቤቶች ደግሞ የፌዴሬሽን ምክር ቤት በወሰነው ውሳኔ መሰረት ዞንና ወረዳዎች ተረክበው ለትምህርት ቤቶች እንዲያከፋፍሉ ጥሪ ተደርጎላቸዋል በማለት አስታውቋል። ለአሜሪካ ድምጽ ሙልጌታ ጽብሃ